ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ግንቦት 8 2012 ዓመተ ምህረት ዝግጅታችን ጀመረ። የምርጫ መራዘም ጉዳይ የተለያዩ አስተያየቶችን ሲያስተናግድ ይሰማል። ይቺ ሽግግር መንግስት የሚለው በመንግስታዊ መሰረት የሌለው ነው። በመንግስታዊ መሰረት የሌሉ ብዙ ነገሮች ይዞ መጥቶ የዚህን ሀገር መሰረትን ያናጋ ይሆናል። አንዳንዱን በልቶ ከጋራ ጠላ በኋላ ያለችውን ሀገር የማለዝ የመቀራመጥ ነገር ውስጥ ነው የገቡ። በአንድ ጊዜ መላወጡ ችግር ስለሚፈጥር መጀመሪያው ነው። የእኛ አቋም ብሔራዊ አንድነት መንግስት ነው፣ እስከ ምርጫ ድረስ የነበረው አሁንም ቢሆን እሱ ይሻላል ብለን ነው የሚገብተው። የኢትዮጵያ የፖለቲካ መሪዎችና ምሁራን ከዜናው ቀጥሎ ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሶሎሞን አባተ ነኝ። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ጽዮን ግርማ ነኝ። በኮሮና ቫይረስ ምክንያት በመላው ዓለም 300 ሺህ ሰዎች ሕይወታቸውን አጥተዋል። አራት ነጥብ አምስት ሚሊዮን ሰዎች ደግሞ በቫይረሱ ተይዘዋል። ዩናይትድ ስቴትስ፣ ብሪታንያና ሩሲያ በተከታታይ በከፍተኛ ሁኔታ በኮሮና ቫይረስ የተያዙ ሰዎችን ቁጥር አስመዝግበዋል። በዩናይትድ ስቴትስ አንድ ነጥብ አምስት ሚሊዮን ሰዎች፣ ሩሲያ በቫይረሱ የተያዙ ሰዎችን ቁጥር ደብቃለች። 183 ሺህ ሰዎች በቫይረሱ መያዛቸው ታውቋል። በሌላ በኩል አርብ ዕለት የወጣ አዲስ የዓለም የጤና ድርጅት ጥናት ኮሮና ቫይረስን ለማጥፋት አፋጣኝ እርምጃ የማይወሰድ ከሆነ ማለትም 250 ሚሊዮን ከፍ ሊል እንደሚችል ተጠቁሟል። 150 ሺህ አፍሪካውያንን ደግሞ ሕይወታቸውን ሊያሳጣቸው እንደሚችል በጥናቱ ላይ ተቀምጧል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 306 ደርሷል። ከነዚህ ውስጥም እስካሁን የአምስቱ ህይወት ሲያልፍ 113 ሰዎች ከበሽታው አገግመዋል። በጤና ሚኒስቴር መረጃ መሰረት አሁን በቫይረሱ ተይዘው በለይቶ ማቆያ ሕክምና ውስጥ የሚገኙ 186 ሰዎች ናቸው። ሁለት ሰዎች ደግሞ ወደ ሀገራቸው ተሸኝተዋል። ባለፉት 24 ሰዓታት ውስጥ የተደረገውን የ4044 ሰዎች የላብራቶሪ ምርመራ ውጤት መሰረት አድርጎ ይፋ በተደረገ መረጃ መሰረትም አስራ አንድ ቫይረሱ ተገኝቶባቸዋል። ከነዚህ ውስጥ ሁለቱ ሰዎች ከአዲስ አበባ፣ ሁለቱ ከኦሮሚያ ጊንጪ፣ ሶስት ሰዎች ከትግራይ ክልል ማይካድራና ሰቲት ሁመራ፣ አንድ ሰው ከአማራ ክልል መተማ ለይቶ ማቆያ እንዲሁም አስራ አንድ ሰዎች ደግሞ ከሶማሌ ክልል ጅጅጋ ለይቶ ማቆያ የተገኙ ናቸው። ከእነዚህ ውስጥ 15ቱ ሰዎች የውጭ ሀገር ታሪክ ያላቸው ሲሆኑ ሁለቱ ግለሰቦች በቫይረሱ ከተያያዘ ሰው ጋር ንክክ ያላቸው ቀሪዎቹ ሁለቱ ደግሞ ምንም አይነት የጉዞ ታሪክም ሆነ ንክክ የሌላቸው መሆኑን የኢትዮጵያ የጤና ሚኒስቴር ዛሬ ከሰዓት በኋላ በፌስቡክ ገጹ ላይ ባወጣው መረጃ አስታውቋል። በኢትዮጵያ በአጠቃላይ እስካሁን ምርመራ የተደረገላቸው ሰዎች ቁጥር 53029 ነው። የኤርትራ የጤና ሚኒስቴር ባወጣው መግለጫ በኤርትራ በኮሮና ቫይረስ ተይዘው የነበሩ 39 ሰዎች ሙሉ ለሙሉ ከቫይረሱ ማገገማቸውን አስታውቋል። ኬንያ የኮሮና ቫይረስ ስርጭትን ለመክታት ከታንዛኒያና ከሶማሊያ ጋር የሚያዋስናትን ድንበር ከዛሬ ሌሊት ጀምሮ ለ30 ቀናት ዝግ እንደምታደርግ አስታወቀች። የኬንያ ፕሬዚዳንት ኡሁሩ ኬንያታ ለአገር ውስጥ የቴሌቪዥን ጣቢያ እንደተናገሩት ከድንበሩ መዘጋት በተጨማሪም ቤት ውስጥ የመቆየት ውሳኔውን ለ21 ቀናት መራዘሙን ይፋ አድርገዋል። ኡሩዋ አያይዘው አስፈላጊ እቃዎችን በካርጎ የሚያጓጉዙ አሽከርካሪዎችም ከኮሮና ቫይረስ ነጻ ከሆኑ ብቻ እንዲገቡ እንዲፈቀድላቸው አዘዋል። ሩዋንዳ ውስጥ በመቶ ሺዎች የሚቆጠሩ ሰዎች በዘራቸው ምክንያት በአሰቃቂ ሁኔታ እንዲጨፈጨፉ በገንዘባቸው ሲያግዙ ነበር በሚል ተከሰው ለ26 ዓመታት ሲፈለጉ የቆዩት ፌሊሲዮን ካቡጋን ፖሊስ በቁጥጥር ስር እንደዋላቸው የፈረንሳይ ፍትህ ሚኒስቴር አስታወቀ። የ84 ዓመቱ ፌሊሲዮን ካቡጋ እንደ አውሮፓውያን አቆጣጠር በ1994 ዓ ም ሩዋንዳ ውስጥ በሁቲ አክራሪዎች 800 ሺህ ሰዎች በአሰቃቂ ሁኔታ የዘር ጭፍጨፋ ሲፈጸምባቸው ፌሊሲዮን ለጽንፈኞቹ ሁቲዎች የገንዘብ ድጋፍ ያደርጉ ነበር በሚል ክስ ተመስርቶባቸው ሲፈለጉ የቆዩ ናቸው። የፈረንሳይ ፖሊስም ዛሬ ማንነታቸውን ደብቀው ይኖሩበት ከነበረው ፈረንሳይ ውስጥ ከምትገኝ አዝኒየርስ ሱርሴን ከተባለች ቦታ በቁጥጥር ስር አውሏቸዋል። ካቡጋ በወቅቱ ለጽንፈኞች ድጋፍ ከመስጠት በተጨማሪ የሰው ልጆችን በዘግናኝ ሁኔታ ህይወታቸውን የሚያሳጡበትን እንደ ጦር መሳሪያ የሚጠቀሙበትን እንጨትና ስለታማ የእርሻ መሳሪያዎችን በማቅረብ ወንጀል በሄግ ፍርድ ቤት በከፍተኛ የሰው ልጆችን ዘር የማጥፋት ክስ ተመስርቶባቸው ሲፈለጉ የነበሩ ሰው ናቸው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የውጭ ጉዳይ መስሪያ ቤት ዋና መርማሪ ጄኔራል ስቲቭ ሊንከን ትላንት አርብ ምሽት ከስራ አባረሩ። የዶናልድ ትራምፕ አስተዳደር የሚፈጽማቸውን ከህግ ያፈነገጡ ተግባራትን ህግ ፊት ለማጋለጥ የሚተጉ ሰዎች በዶናልድ ትራምፕ እየተባረሩ ናቸው። ከየካቲት ጀምሮ ስቲቭ ሶስተኛው ተባራሪ ሰው ናቸው በሚል የትራምፕ ውሳኔ ትችት ቀርቦበታል። ትራምፕ ትናንት ምሽት ለአፈ ጉባኤዋ ናንሲ ፔሎሲ በጻፉት ደብዳቤ ዋና መርማሪ ጄኔራል ስቲቨን ሊንክን ላይ ያላቸውን በራስ መተማመን መቀነሱን ጠቅሰዋል። ናንሲ ፔሎሲ በበኩላቸው ስቲቭ ይህ እርምጃ የተወሰደባቸው ለህገ መንግስቱ ያላቸውን ታማኝነት በማሳየታቸውና ለአሜሪካ ህዝብና ለአገር ደህንነት በጽናት በመቆማቸው ነው ብለዋል። አድማጮች፣ ዜናው በዚያ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት ስምንት 8 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም ጅቡቲ የሚኖሩ ኢትዮጵያውያን የሥራ ፈቃድ ለማግኘት ብዙ ደጅ እንደሚጠኑ ይናገራሉ። በገንዘብ ዓለም ሄደው የሄድክበቱ የሻይ እየተሰጠ የጉርሻ ያጉረስ በቃ ሄደው በጣም አስቸጋሪ ነው። በቃ አሁን የተለመደ መደበኛ ኒው ኖርማል ሆኗል። ህጋዊ የሆነ ህገወጥ አካሄድ ማለት በጅቡቲ በኩል የኢትዮጵያን ወጪ እና ገቢ ንግድ የሚያጓጉዙ ማህበራትም በትራንስፖርት ሚኒስቴር ላይ ቅሬታ አላቸው፣ ዘገባ ይዘናል። አሁን ወደ መጀመሪያው ዝግጅት እናልፋለን። የምርጫ ጊዜ መተላለፍና የተነሳው ንግግር ኮቪድ-19 የምርጫ መርሃ ግብራቸውን እንዲቀይሩ ካስገደዳቸው ሀገሮች መካከል በላቲን አሜሪካ ቦሊቪያ፣ ቺሌና ቬኔዙዌላ በአውሮፓ ፈረንሳይ፣ ኢጣሊያ፣ እንግሊዝና ሩሲያ በእስያ ፊሊፒንስ በመካከለኛው ምስራቅ ሶሪያ በአፍሪካ ኢትዮጵያ ይጠቀሳሉ። እስካሁን ላለው ጊዜ የምርጫ መራዘም ጉዳይ በየሀገሩ የተለያዩ አስተያየቶችን ሲያስተናግድ ይሰማል ኢትዮጵያን ጨምሮ። ደሴ ያለው ሪፖርተራችን መስፍን አራጌ የተለያዩ የፖለቲካ ምሁራንና መሪዎችን አነጋግሯል። ለሀገርና ለሕዝብ ደህንነት ሲባል ምርጫውን ማራዘም በአንደኛው ወገን የሚቀነቀን ነው። የለም ምርጫውን አለማካሄድ ህገ መንግስታዊ ጥሰት ነው የሚል ሌላ ወገን ደግሞ ሌላ ጽንፍ ላይ ቆመዋል። ዓለም አቀፉ ስጋት እስኪወገድ አሁን ያለው መንግስት ሀገሪቱን በማስተዳደር ይቀጥል ሲል የተወሰነው ወገን በአማራጭነት ያቀርባል። ሀገሪቱ ውስጥ የሽግግር መንግስት መቋቋም አለበት የሚለው ደግሞ የመንግስትን መቀጠል አጠንክሮ ይቃወማል። እኔ የተራራቁ ምልከታና አቋሞች በፖለቲካ ልሂቃን አይን እንዴት ይታያሉ? የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞ አንድነት መድረክ ከፍተኛ አመራር ፕሮፌሰር በየነ ጴጥሮስ እኛ ያለነው ነው በህገ መንግስታዊ ስርዓት ማዕቀፍ ውስጥ ነው። ህገ መንግስቱ ችግር የለበትም ማለት አይደለም። ህገ መንግስቱ ከተቀረጸበት ከሰማንያ ሰባት ህገ መንግስቱ ችግር አለው እያልን ማለት ነው። ያም ሆኖ የሚበጀውን ከዛ ውስጥ እየተቀበልንም በህገ መንግስታዊ ስርዓት ውስጥ ለመንቀሳቀስ ነው። ሁላችንም ይህንኖ ተቀበለን ነው ያለ ነው እና እቺ ሽግግር መንግስት የሚለው ህገ መንግስታዊ መሰረት የሌለው ነው መሰረት የሌሉ ብዙ ነገሮችን ይዞ መጥቶ የዜና ሀገር መሰረትን ያናጋ ይሆናል። ከዚህ ሁላችንንም እንደው ምገዛ ህገ መንግስታዊ ድንጋጌ ባለው ውስጥ እየተንቀሳቀስን ቆይተን ሁላችን ተቀባይነት ያለው ምርጫ እስከሚካሄድ ድረስ መታገዝ እና የሀገራችንን ህልውና አስከብረን መቆየት አላስፈላጊ የሆነ የፖለቲካ ፓርቲዎች ወዲያና ወዲ መሳሳት ቁቻ ውስጥ መግባትም አስፈላጊ አይደለም። ትግስት ልኖረን ይገባል። የአፋር ህዝብ ፍትሀዊ ዴሞክራሲያዊ የፓርቲ ሊቀመንበርና የመድረኩ አባል መሐመድ ዳውድም በሽግግር መንግስቱ ምስረታ ዙሪያ ተቃውሟቸውን ያሰማሉ። ሽግግር መንግስት ይቋቋም የሚሉ ጽንፎች በግለሰብ የሆኑ በድርጅት ወክለው ይሁኑ ይህንን ሀሳብ የሚያራምዱ ኃይሎች ይኖራሉ። ነገር ግን አፋር ሕዝብ እንደ አካባቢ ሁኔታ በሚንመለከት ይቋቋም የሚሉ ሽግግር መንግስት ምን አይነት እንደሆነ ግራ የሚያገባ ይመስላል። ምክንያቱም ከመቶ በላይ ባልቶች ባሉበት ሀገር ይህ ብቻ አይደለም። በአንድ በኩል አንዱ ከአንዱ ሀሳብ የማያስማማበት ወይም የማይጋርበት ሁኔታ ይታየ፣ በሌላ በኩል ደግሞ በህዳሴ ግድብ ምክንያት ግብጽ ሉዓላዊ ሀገር የሆነች ኢትዮጵያ እያስፈራራች ባለበት ወቅት ገሪቱ ሲሆን የባሰ የፖለቲካ ቀውስ ውስጥ እንድትገባ የሚያድርግ በመሆኑ በዚህ አንጻር ሲታይ የቋቋም የሚሉት የሽግግር መንግስት የግለሰቦች የስልጣን ስሜት ካልሆነ በስተቀር ለሀገሪቱ አንድ የሚፈይደው ነገር አለ አይመስለኝም። የደግሞው ጤናማ ሊሆን አይችልም። በኢትዮጵያ የፖለቲካ ትግልና ሀገረ መንግስት ምስረታ ላይ ከሚስተዋሉ ጉድለቶች አንዱ ሲሉ ሀሳባቸውን ያጋሩን በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት የዶክትሬት ድግሪ እጩ የሆኑት አውግቸው አማረ ናቸው። እሳቸው እንደሚሉት በኢትዮጵያ ታሪክ የጋራ ምልከታና አቋም ሳይኖራቸው የጋራ ጠላትን ለመጣል ያበሩ አካላት የጋራ ሀገራቸው ላይ የማይሽር ጠባሳ ጥለዋል። አንዱ አንዱን በልጦ ውስጥ ነው የገቡ። ከዛም ነው ብዙ የጠፋ ትውልድ ያለን የጋራ ጠላት ብቻ ሳይሆን ከጋራ ጠላት በኋላ የምትመጣውን ኢትዮጵያን አስቀድሞ ያለማለም ያንን ለማለም የሚያስችል ደግሞ ተቋም አለመገንባት ነው ጥፋት ሲያደርሱብን የነበረው የሚል ግምገማ ነው ያለኝ። ተመሳሳይ ጥፋት እንዳንገባ ይሽግር መንግስት ያስፈልጋል ካለ ወደ ምን የምንሻገሩ የሚለውን ፕላትፎርም ያስፈልገናል። ለዛ ፕላትፎርም ደግሞ ዋናው እና መነሻው ነጥብ ሀገ ጠቅላይ ያን ማድረግ አልቻልም። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ካዙ በኋላ ብዙ ምሁራን ሲጎተጉቱት የነበረው ሀገራዊ መግባባት አለ። በጠቅላይ ሚኒስትር ቢሮ አንዳንድ ሙከራዎች ነበሩ፣ ልሂቃንን የማሰባሰብ ነገር ግን ያ ተቋማዊ ሆኖ ተቋም መገንባት አልቻልም። ይሄ በሌለበት እንዴትስ ብለን ነው ልንሻገር የምንችለው? ከተሻገርን ምንድን ነው የምናደርጋት? የኢትዮጵያን አንድነትንና የማንነት ፖለቲካን በሚያንቀሳቀሱ ሀይሎች መሀል ያለው መካረት ጫፍ በነካበት ሰዓት ና ድንገት ኮሮና መጥቶ አረግ ግማሽ ምዕተ አመት የሆናቸው ጥያቄዎች ስለሆኑ በዋነት ድንገት ይፈናሉ ብሎ ሌላው ቀርቶ የአንድ የፖለቲካ መድረክ አባላት የሆኑ የተፎካካሪ ፓርቲና ድርጅት መሪዎች በወቅታዊ ጉዳይ ላይ የተለያየ አቋም ሲያንጸባርቁ ተሰምተዋል። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር እና የመድረኩ ከፍተኛ አመራር ፕሮፌሰር መራራ ጉዲናን በስልክ መስመሬ አግኝቻቸው ነበር። የምርጫ ጋር ላይ ይከላለም አላልንም። እሱ ኮሮና ያወጣው ነው። ኮሮናን በጋራ እንዲከላከልም አላልንም። በዚያም ጋር የወጣው አስቸኳይ ጊዜ አዋጅን ዛሬ አንሱ ብለን ክርክር ውስጥ አልገባንም። ፕሮፌሰሩ የተደገረ መንግስተዋል ሲሉ ተደምጠዋል። ኢትዮጵያ ሁኔታ እንግዲህ የደህንነቱ የመከላከያ ሰራዊቱ፣ የፖሊሱ፣ በየደረጃ ያሉት ጸጥታ አካላት ብዙ ነገሮች የአንድ ፓርቲ ናቸው። የአንድ ፓርቲ አገልጋይ ጉዳይ አስፈጻሚ ሆኖ የመንግስት መዋቅሮች የተዋቀሩበት ጊዜ ስለሆነ በአንድ ጊዜ መላወጡ ችግር ስለሚፈጥር መጀመሪው ነው። የእኛ አቋም ብሔራዊ አንድነት መንግስት ነው እስከምርጫ ድረስ የነበረው አሁንም ቢሆን እሱ ይሻላል ብለን ነው የሚገብተው። ብሔራዊ አንድነት መንግስት ያለ መንግስት ማስፋት ሞኖፖሊ የያዛቸውን የመንግስት ተቋማትን ሌሎችም በስምምነት የሚቆጣጠሩበት ቢያንስ ቢያንስ መንግስት ከህግ ውጭ የሚወስዳቸውን እርምጃዎች ለመቆጣጠር በሚቻልበት ለምሳሌ ሰዎች ከህግ ውጭ ይታሰራሉ፣ ይገደላሉ፣ መሬት ዘረፋ ይካሄዳል። በህዝብ አንዱ ሀብት የሚንቀሳቀሱ ተቋማት በሙሉ የአንድ ፓርቲ ጉዳይ አስፈጻሚ የሆነው የሚንቀሳቀሱበት ሁኔታዎች ይበዛሉ። እነዚህ እንዴት ትቆጣጠራለን? ስለዚህ የተሳካ ዲሞክራሲያዊ ሽግግርን ለማድረግ ጥሩ የሚሆነው ብሔራዊ መንግስት ፈጥረ ብዙ ነገሮችን ይቀርፋል። ብሔራዊ አንድነት መንግስት ማለት አንዱ መንግስት ሌላ መተካ ሳይሆን ያለውን የመንግስት መሰረት ማስፋት ባዱንም ልምዱንም ትምህርቱንም ያላቸው ሰዎች ጭምር ገብቶበት ሀገሪቷን የተሻለ ማረጋጋትም የተሻለ የፖለቲካ አቅጣጫ ማስያዝም የተሻለ ዲሞክራሲያዊ ተቋማት ግንባታ እነዚህ እነዚህ ነገሮች እንዲሰራ ነበር የፈለግነው። ለምሳሌ የንጉሱን ስራ ለመጣል ብዙ ወጣቶች የተለያዩ እምነት አመለካከት የነበራቸው ተሰባሰቡ። ግባቸው ንጉሱን መጣል ወይም ደግሞ ማስወገድ ነበር። ከዚያ በኋላ ግን በኢትዮጵያ ሕዝብና በኢትዮጵያ ፖለቲካ ላይ የነበረውን ጠባሳ ከእርሶ በላይ ምስክር ሆኖ የሚናገር ያለ አይመስለኝም። ና በተለይ አሁን ያነሱትን የብሔራዊ አንድነት አስተሳሰብ ወደ መሬት ለማውረድ እስካሁን የተዘራው አስተሳሰብ ምቹ ይሆናል ወይ? ታሪክ ራሱን ይደግማል እንደሚባለው የስልሳ ስድስቱ ተመልሶ እንዳይመጣ ስጋት አለ። አንተ እንዳልኮ የተማሪው ንቅናቄ በቀጥታ ደግሞ ከተማሪ ንቅናቄ የተወለዱ ኢህአፓና መኢሶን በአንድ በኩል የተሰራው ስደት፣ እነሱም ተከፋፈል ሁለተኛ ደግሞ ከጎን መጣው ደርግ አቤተኞች የሚባሉትን ጨፍልቆ ጨብሶ እኔ አቤተኛ ሆናለሁ ብሎ ስለማያውቁ አብሮች ወደ መምራቱ ነው ሄደው እና ውድ ዋጋ አስከፈለን። ስለዚህ አሁን ባለው ሁኔታ ይሄንን ማድረግ የሚያስችል አቅም አለን ብለው ያስባሉ? ከተፈጠረው እውነታ አንጻር ማለት ነው። እኛ እየጠየቅ ነው ያለ ነው የመቶ አስር ሚሊዮን ህዝብ ሀገር የአንድ ቡድን ስራ አይደለም። አገሪቷ ሀገር ውስጥም የተማሩ ሰዎች የተለያዩ የመንግስት ተቋማት ውስጥ ሊሳተፉ የሚችሉ ከተቃዋሚዎችም ከተቃዋሚዎች ከዚች ውጭም አሉ ተስማምተ እነዚህን ወደ ስራ መሰማራት ነው። ጽንፍና ጽንፍ ላይ ያሉ የፖለቲካ ምልከታዎችን አስታራቂ በሚሹ ፍላጎቶችና ትርክቶች መሀል የቆሙ ፖለቲከኞችን እና የፖለቲካ ድርጅቶችን አንድ ለማድረግ ይከብዳል። ቢቻል እንኳ አሁንም በሀገርና በህዝብ ላይ የሚከሰተው አደጋ የከፋ ነው የሚሉ አልጠፉም። ፕሮፌሰር በየነ እኔ ልምድ ያለፈ ስምንት አዘጠኝ አመት የኢትዮጵያን ፖለቲካ ሀይሎችን አሰባስቦ አስማምቶ የዚህ አይነት ኃላፊነት ያለው የጋራ መንግስት መፍጠር የምንችል እንዳልሆን ነው የማውቀው። በአንድ ቀንቀዝ እንኳን መስማማት አስቸጋሪ የሆነ አንዱ ወደዚያ ይጎትታል፣ ሌላው የፖለቲካ ጽንፎቹ ኢትዮጵያ ውስጥ በጣም ሰፊ ናቸው። ፍላጎቶቹ አሁንም መገንጠል የተደበቁ አንዳንድ ጊዜ ያችን በአባል ለዘብ ያደረጓታል፣ ግን የሆነ ጊዜ ስትመጣ ደግሞ ብቅ ትላለች። ይሄ ሁሉ ባለበት ሀገር የሀገራችንን እድል ህገ መንግስት ምን በሚባለው ውስጥ በአሁኑ በፈተና ወ- የምናስቀምጥበት ህገ መንግስት መሰረት እንደለት ይህንን የሚሉ ፓርቲዎች ሁሉ በዚህ መንግስቱ መሰረት እንንቀሳቀሳለን ብለው አገር የገቡ ናቸው ወይም ቀድሞ የነበሩ ናቸው። ካለፈው ስህተት መማር አገርን መታደግ ነው ይላሉ። አቶ አውጉቸው በበኩላቸው ልዩነትን ለሚያከብር ለኢትዮጵያ አንድነት፣ ለዛ አንድነት እንተጋለን የሚል ሀይል በአሁን ሰዓት ገዥውን መንግስት እንደምንም ብሎ ከነችግሩ ችግሩ የማጠናገርና ጥገናዊ ነገር የማድረግ የመተባበር የመፎካከር ሰዓት ሊሆን አይገባም። ከዚህ በተጨማሪ መንግስት የተፎካካሪዎችን እውቀት ግብአት በማድረግ ብዙሃኑ የተስማሙበት አቅጣጫ እንዲተገበር በማድረግ አገር የማዳን ስራ መስራት አለበት ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን፣ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብም ላይ አለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። እያስተናገርኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ወደ ተከታዩ ዘገባ ላሻግራችሁ። ኢትዮጵያውያን በጅቡቲ ኢትዮጵያና ጅቡቲ የነጻ ቪዛ ስምምነት ቢኖራቸውም ጅቡቲ ውስጥ ለብዙ ዓመታት የኖሩ ኢትዮጵያውያን ፍቃድ ለማግኘት ብዙ ደጅ እንደሚጠኑ ይናገራሉ። በጅቡቲ በኩል የኢትዮጵያን ወጪና ንግድ የሚያጓጉዙ ማህበራትም በትራንስፖርት ሚኒስቴር ላይ ቅሬታ አቅርበዋል። ናይሮቢ የሚገኘው ሪፖርተራችን ገልሞ ዳዊት ዝርዝሩን ይዟል። የኢትዮጵያ ማህበረሰብ ተወካይ ለአሜሪካ ድምፅ እንደተናገሩት በምስራቅ ኢትዮጵያን በምታዋስነው ጅቡቲ እስከ ሁለት መቶ ሺህ ኢትዮጵያውያን ይገኛሉ። ከነዚህ ውስጥ ብዙዎቹ በስደተኝነት ተመዝግበው የሚኖሩ መሆናቸው ሌሎች ደግሞ ሀገሪቷን እንደ መተላለፊያ በመጠቀም ወደ ሌላ ሀገር ለመኮብለል ለጊዜያዊ የሚኖሩ ሲሆኑ፣ ሶስተኞቹ ደግሞ በህጋዊነት ተመዝግበው በተለያዩ ስራ ተሰማርተው ያሉ ናቸው። ከትውልድ ሀገር ኮብልለው መኖር አዳጋች መሆኑ እንዳለ ሆኖ እነኚህ ኢትዮጵያውያን በሀገሩ ሲኖሩ ሌላ ተደራቢ ችግር እንዳሉባቸው ለአሜሪካ ድምፅ ይናገራሉ። በመጀመሪያ በጅቡቲ በህጋዊነት ተመዝግበው የሚኖሩት ኢትዮጵያውያን ጅቡቲና ኢትዮጵያ የቪዛ ስምምነት ጦርነት ቢኖራቸውም ለመኖሪያ እንዲሁም ለስራ ፍቃድ ብዙ እንጠየቃለን ይላሉ። ሰለሞን ታደለ በጅቡቲ የሚኖር ኢትዮጵያዊ ነው። በዋናነት ለሁለት ነው ለሶስት ከፍለውታል። በገቢው ብለው ማለት ነው። መርህ ደረጃ ነው፣ ሲተገበር ግን አንድ ላይ ነው የሚደምረው ነው የሚያስከፍሉት። ለምሳሌ የመኖሪያ ፍቃድ ሰላሳ ሺህ ይለዋል። የስራ ፍቃድ ለዝቅተኛ ገቢ ላላቸው አምሳ ሺህ ፍራንክ በፍራንክ ነው የማወራ እና መቶ ሺህ ፍራንክ እና ሁለት መቶ ሺህ አሁን እነዚህ ሁለት መቶ ሺህ ፍራንክ መቶ ሺህ ፍራንክ ና አምሳ ሺህ ከፍተኛ ገቢ ላላቸው ሁለት መቶ ሺህ መቶ ሺህ እና አምሳ ሺህ ብሎታል። ሰላሳ ሺህ ለሁሉም ላይ የሚደመር ነች። ስለዚህ ሁለት መቶ ሰላሳ ሺህ ለከፍተኛ ይሆናል ማለት ነው። መካከለኛ መቶ ሰላሳ ሺህ ዝቅተኛ ገቢ ላላቸው ሰማንያ ሺህ ይሆናል ማለት ነው። ሰላሳ ሰላሳ ሲደመር። አሁን ግን ይህንን ነጥለት መኖሪያ ስራ ማሰራ እና መኖሪያ ፍቃድ ብቻ ነው የምፈልገው ማለት አትችልም ሁሉንም አንድ ላይ ነው የሚከፍለው። እነሱ ይሄ ለመከራከሪያ ነው እንዲሆናቸው ነው እንደዚህ ያደረጉት። ምክንያቱም እዛ መኖር ከቻል የመኖር ፍቃድ ከተሰጠ ሳሰራ ትኖርም ነው። ስለዚህ የሆነ ነገር ትሰራለህ። ስለዚህ ለስራም ደግሞ መገበር አለብህ ነው። ለምትሰራው እዛ የኛ ሜዳው ላይ ለምትሰራበት ቦታ ስራ ግብር ማስፋፋል አለብህ ነው። ሁለመ ሰላሳሽሆ የሚከፍለው አብዛኛው ሰለሞን እንደሚል ከሆነ በሀገሩ የሚኖር አንድ ኢትዮጵያዊ ትልቅ የሚባለውን ህጋዊ ፍቃድ ለማግኘት እስከ አርባ አራት ሺህ የኢትዮጵያ ብር እንዲከፍል በጅቡቲ መንግስት ይጠየቃል ማለት ነው። ይህን ፍቃድ ለማግኘት ግን ሁሉም ሰው አቅም የለውም። ስለዚህ ሌሎች ህጋዊ ያልሆኑ አካሄዶችን ለመከተል ይገደዳሉ ይላል ሰለሞን። መንግስት አለን ብሎ በመንግስት መተማመን ሳይሆን ያለው ቶሎ ብሎ ማህበረሰቡ ጋር ተዋህዶ ቋንቋውንና ባህሉን እምነቱን ተዛምዶ እዚህ ሀገር ከህጋዊ ይልቅ ጉሳ አካሄድን መከተል ነው የሚመርቀው። ስለዚህ ወደዚህኛው ነው የምትሄደው እና አብዛኛው ሰው በእንደዚህ አይነት መንገድ ነው የሚከተለው። እንደገና ደግሞ በተለይ በዚህ ሁለት አመት ውስጥ አብዛኛው አሁን ያለው መኖሪያ ፍቃድ ኤክስፐርት ያደረገ ነው ማለት መንግስት እነዚህ ህገወጦች ላይ እርምጃ ወት አለው ብሎ ማሻሻይ ያደረገ ያልኩ በኋላ አብዛኛው ኤክስፐርት ያደረገ ነው ካርጁር ማሻ ይ መኖሪያ ጥቃቱን ካርድጁር ነው ሚል እዚህ በቃ አብዛኛው አሁን ከተማ ውስጥ ላይ አላደስም። ያደሱትም ደግሞ የነገርኩ ተቋማት ብቻ ናቸው። እዚህ አሁን ወደ መቶ አምስት የሚሆኑ ትራንስፖርት ማህበራት አሉ፣ የሀገሪቱን ኢምፖርት ኤክስፖርት የሚያጓጉዙ ይህው ረቀከለላቸው ሀገሪቱ እዚህ ጅቡቲ ውስጥ ያሉ ፍሪ ዞኖች አሉ፣ ደረቅ ወደብ አሉ፣ እንደገና ወደቦች አሉ፣ ኤርፖርቶች አሉ። እነዚህ ውስጥ ለመግባት መጀመሪያ እነዚህን ወረቀት ማግኘት አለበት። አገሪቱ ውስጥ የተዘዋወርክ እነዚህ ትራንስፖርተሮች የሚሰጥ ፈቃድ አለ። የሾፌሮች በተለያዩ መንገድ እክል ሲያጋጥማቸው፣ መኪናቸው አደጋ ሲደርስባቸው፣ ወይም እንደዚህ የሚያስቸግሩ ፖሊስ ኃይላር ኃይሎች ወይም ጀንደርመሪዎች የሚባሉ አሉ ማለት ፌደራል ፖሊሶች የዚህ ሀገር ችግር ሲፈጥሩ፣ የተዘዋወሩ ችግሩን ለመፍታት ሲጥሩ፣ ይህን ለማድረግ የሚያስችል ወረቀት ፍቃድ የሚሰጣቸዋል። ያን ለማግኘት መጀመሪያ ይሄ መኖሪያ ፈቃድ ያስፈልጋቸዋል። ስለዚህ የሁሉ ነገር መነሻ ይሄ ስለሆነ ሁሉ ነገር ታጥሮባቸው አሁን አብዛኛው ነው ሰው የለውም። ይሄ ችግር ያመጣ ነው። ስለዚህ ችግሩ መፍትሄ ሲታጣ ወደ ቤት ነው የምትሄደው። ያው ህገ ወጡ መንገድ ምንድን ነው? ያው በገንዘብ አይደል ነው የምትሄደው፣ በገንዘብ አይደል ነው የምትሄደው። በየሄድክበቱ የሻይ እየተሰጠ የጉርሻ ጉርሻ ያጉረስ በቃ የምትሄደው። አዎ በጣም አስቸጋሪ ነው። በቃ አሁን የተለመደ መደበኛ ኒው ኖርማል ሆኗል። ህጋዊ የሆነ ህገ ወጡ አካሄድ ማለት ነው። ሰለሞን በመጨረሻ ሀሳቡን ሲያጠቃልል እኛ በጅቡቲ ያለን መብት ኢትዮጵያ ውስጥ ያሉ ጅቡቲያውያን ካላቸው ጋር ስመዛዘን ሁኔታዎች ለጅቡቲያውያኑ ያደሉ ናቸው ይላል። የሁለቱ ሀገራት የሁለትዮሽ ስምምነት ብዙ ጊዜ ለጅቡቲ ያደላ ነው ማለት፣ ከኔ እይታ ከኛ ከሲቪሊያን እይታ መሪዎቻችን እንዴት አይተውት እንደተዋዋሉ እርግጠኛ ባልሆንም ማለት ነው። አሁን ለምሳሌ ይህም ያልክበት ምክንያት ጅቡቲ ዜጎች ወደ ኢትዮጵያ ሲሄዱ ያለምንም የቪዛ ጥየቃ፣ ያለምንም ውጣውረድ በቀጥታ ይሄዳሉ። እንዲሁም የጤና ምርመራ ሁሉ አይጠየቁም፣ ቀጥታ ይገባሉ። ቦርደር ላይ ብቻቸው ከየተደረጉ ወደ ምዕራብ አለም መሄድ ይከብዳል። እንደ ወደ ጅቡቲ ለመምጣት ከማስበብ ማለት ነው። በጣም ጥብቅ ነው ማለት እንደ በጣም እንዳደገ ሀገራት በከፍተኛ ቁጥጥር ነው የሚደረገው። ኢትዮጵያውያኑ ወደዚህ ሀገር ለመምጣት እና ወይ ነጋዴ በመምሰል ድንበር ተሻጋሪ ነጋዴዎች ይባላሉ፣ የጥቃቅን ነጋዴዎች በመምሰል ወይም ደግ ውስጥ ንክኖችን በማውጣት በተለያየ መንገድ ነው የሚገባው ማለት፣ ያልሆንከውን ሆንክው ብለህ ማለት ነው። ይህን ያልቻለ ደግሞ ወደ ምን ይሄ ይሄዳል ያው በተለያየ መንገድ በነዚህ ባስኮብ ላዮች ሮጥ መንገድ የሚሞክሩ አለ እና እዚህ ላይ አሁን በተለይ በጣም ያደላ ነው ያልኩ፣ አሁን የእኛ ሀገር ወደ ለአንድ ወር ወደ ሁለት ሺህ ምናምን ቪዛ ይጠየቃል። የፈልግህን ያክል ቆይታ ቪዛ አይጠየቅም። በቃ ፓስፖርት ብቻ ያሳያል ማለት ብቻ ነው ያለ እንትን ያላቸው ይሄ ይሄ አለ። ጅቡቲ የኢትዮጵያ ገቢና ወጪ ንግድ የሚተላለፍባት ወሳኝ የኢትዮጵያ ወዳጅ ነች። ለምሳሌ በ2018 ብቻ 95 በመቶ የሚሆነው የኢትዮጵያ የውጭ ንግድ በጅቡቲ በኩል ተፈጽመዋል። ለዚህም ኢትዮጵያ ለጅቡቲ 2 ቢሊዮን ዶላር ገደማ ወጪ ማድረጓን ያኔ በጅቡቲ የኢትዮጵያ አምባሳደር ሻሚቦ ማዴቦ ለመንግስት መገናኛ ብዙኃን ይፋ አድርገው ነበር። ይህንን የኢትዮጵያ ገቢና ወጪ ንግድ የሚያስፈጽሙ በመቶዎች የሚቆጠሩ የኢትዮጵያ የመጓጓዣ ማህበራት አሉ። በመጓጓዣ ሚኒስቴር ቁጥጥርና ድጋፍ የሚደረግላቸው እነኚህ ማህበራት ለሀገር ውስጥ ፍጆታ የሚሆኑ ሸቀጦችን የሚያጓጉዙ የሀገር ውስጥ ምርትንም ወደ ውጭ የሚያጓጉዙ ናቸው። የኢትዮጵያ መጓጓዣ ሚኒስቴር በጅቡቲ ለኢትዮጵያ የመጓጓዣ ማህበራት ጉዳዮች የሚያስፈጽም ቅርንጫፍ ቢሮም አለው። የሀገርን ገቢና ወጪ ንግድ የሚያጓጉዙ እነኚህ ማህበራት ተግባራቸውን ሲያከናውኑ ታዲያ የተለያየ ችግሮች እንደሚገጥሟቸው ይናገራሉ። አንደኛው የመጓጓዣ ማህበራት ተወካዮች የሚናገሩት በጅቡቲ የመጓጓዣ ማህበራት የመኪና ተርሚናል ጠባቂ ጋር ስላላቸው ስምምነት ነው። አንድ ስማቸው እንዲጠቀስ ያልፈለጉ የመጓጓዣ ማህበር ተወካይ እንደተናገሩት ከዚህ በፊት ባለው ስምምነት የተርሚናሉ ጥበቃና ሌሎች ተጓዳኝ ስራዎች ለጅቡቲ ዜጋ ተሰጥተዋል። ቢሆንም ግን ይህ ስምምነት ጊዜው በማለፉ ማህበራት ከተርሚናል ጠባቂዎች ሊያገኙ የሚገባቸውን ከለላና አገልግሎት እያገኙ አይደሉም ይላሉ። የሚያርፍበት ተርሚናል ቦታዎች አሉ። የመኪና ማቆሚያ ተርሚናል ማለት ነው። ያ መኪና ማቀና ተርሚናል ለአንድ ጅቡቲያን በውክልና ተሰጥቷል። ያ ግለሰብ ሁለት ሺህ አምስት በኋላ ኮንትራቱ ተቋርጧል። አልተፈረመም። ያ ተርሚናሉን የያዘው ሰውዬ ለሃያ ምናምን ዓመት ከኢትዮጵያ የሚገኘው ጥቅም እንጂ ችግራቸውን እየፈታ አይደለም። በጅቡቲ የሚገኘው የኢትዮጵያ ፌዴራል ትራንስፖርት ባለስልጣን ይህን ጉዳይ ስንነግረው እኛን ሀገርን ከመወከል ይልቅ ግለሰቡን ወክሎ ብዙን ጊዜ ደብዳቤ በመጻፍ አዲስ አበባ ካለው የሱ ኮኔክሽን ጋር እኛን በማፈራራት በየድርጅታችን ቢሮ በመሄድ ይሄንን ነገር አስቁሙ፣ የሚያደርጉትን ነገር አስቁሙ በማለት በአፈራረ ደረጃ ላይ ደርሳል። ይህንን በተመለከተ በአንድ ወቅት በፈረንጆች ሀያ ሶስት አንደኛ ወር ሁለት ሺ ሀያ ላይ ከአዲስ አበባ ከፌዴራል መንገድ ትራንስፖርት አንድ ሁለት ግለሰቦች መጥተው ነበረ። ይህንን ጉዳይ ለፋቸው አስረድተናል። እንዳውም የፌዴራል መንገድ ትራንስፖርት ተወካዩ ኢትዮጵያን ከመጥቀም ይልቅ ለግል ጥቅም ያደረ ነው በሚል አስረድተን በን አድርገናል። እኚህ የአንድ የመጓጓዣ ማህበር ተወካይ የተርሚናሉ ጠባቂ ፈቃድ አለመታደስ፣ እና የኢትዮጵያ የመጓጓዣ ቢሮ ተወካዮች በአግባቡ ስራቸውን አለመከናወን ብዙ እክሎች የሚያስከትሉ ናቸው ይላሉ። ምሳሌ በማንሳትም ሲያስረዱ በአሽከርካሪዎች ላይ አደጋ ቢደርስ ቶሎ አለመድረስ ዋነኛው ነው ብለዋል። መጀመሪያ ሹፌሮቻችን ለእኛ ሲነግሩ ለፌዴራል መንገድ ትራንስፖርት ተወካዩ ነው መንገድ ያለብን። እሱ ግን አቅም የለውም፣ አያደርገውም። ፌዴራል ትራንስፖርት ተወካዮች ኃላፊዎችን ለመስራት አይቻልም። ምክንያቱም ሮጠው አይመጡልህም። ለምስ ችግር እንኳን ካለ ፎቶ አንሳው የሚደበድበ አቃብ ካለ በቪዲዮ ቅረጸ ይላል። እንዴት አንድ ለዋላ ሀገር ወታደር በቪዲዮ ትቀርጻለህ? ይሄ ክልክል ነው። መጥቶ ስለ ሁኔታው ከአንተ ጎን ሆኖ ያንን ነገር ማስፈጸም ለመቻል አለበት። በዚህ ላይ ክቡር አምባሳደር አብዱልአዚዝ አሁን አመት ከሁለት ወራቸው አካባቢ ነው ያለውን ችግር ለመፍታት ብዙ እየጣሩ ያሉ ይመስለኛል። በሦስተኛ፣ በጅቡቲ ያሉ ኢትዮጵያውያን የተናገሩት በሀገሩ ለበርካታ አመታት ስለኖሩት የኢትዮጵያ ስደተኞች ነው። ስደተኞች በተለይ የኮሮና ወረርሽኝን ተከትሎ የጅቡቲ መንግሥት በወሰደው እርምጃ ብዙ ሰው ለምግብ እጥረት ተጋልጠዋል ብለዋል። በጅቡቲ የኢትዮጵያ ስደተኞች ተወካይ አቶ አብዱራህማን በጅቡቲ የኢትዮጵያ ኤምባሲ የተቸገሩትን ለመርዳት ቢጠርም የተረጂዎች ቁጥር ከፍተኛ መሆኑና የስደተኞች ከሰብአዊ መብት ድጋፍ ሰጪ ድርጅቶች ድጋፍ አለማግኘት ነገሩን አባብሶታል ብለዋል። በጅቡቲ በስደተኝነት የሚኖሩ ኢትዮጵያውያን ወደ አገር ለመመለስ ፈቃደኛ አይደሉም ወይ ተብሎ ተጠይቀው ቀጣዩን መልሰዋል። ተወካዩ ው ለኢትዮጵያ ኤምባሲም ጠይቀናል። ኢትዮጵያ ኤምባሲም እንደጠየቅ ነው ጠይቆ ልናል። አሺ ተብሎ በኋላ ያ ነገር ተዘወረና ሌላ ነው ተቀየረ ወደ አገር እኛ ለብዙ ጊዜ መቋቋሚያ ተሰጥቶልን አንድ ቦታ ሰፍረን ራሳችን ከቻልን በኋላ እንዲዙ ተው ተብለን ነበረ። ይህንን ለአምባሲም አደርሰን አምባሲም እንደዚህ ጀኔቫ ከሽንስ ጋር ተስማምቶ ኦኬ ተብሎ ይሄ ነገር ትንሽ ቆይቶ ተቀየረ። ትንሽ ገንዘብ ነው የምንሰጣቸው ለአንድ ሰው ሶስት መቶ ዶላር ነው ምናምን የምንሰጣቸው፣ ከላስ ገዘብ ወደ ሀገሪ ትገባለ እዛው ነው እንትን ትበጠናል የሚባል ነገር ነው ተሰጠን እኛ እንጠቀባለ መህንን በጅቡቲ ያሉ ኢትዮጵያን ስላነሱት ውስብስብ ችግሮች ለሚመለከታቸው አካላት ጥያቄያቸውን አቅርበናል። በመጀመሪያ በመጓጓዣ ማኅበራት ለተነሳው ጥያቄ በጅቡቲ የኢትዮጵያ የመጓጓዣ ሚኒስቴር ተወካይ ቢሮ ምክትል ኃላፊ የሆኑት አቶ ረጅ አሸናፊ የሚከተለውን ምላሽ ሰጥተዋል። ለእኛው የሰጠን ተግባርና ኃላፊነት መረጃዎች በላይ የተሰጡ የሰጡ ተግባራቶችን ባልፈጽም አሁን ተግባርና ኃላፊነት ላ ቡድን ናት። በቡድን ደረጃ የሚከናወናለ ለእኛ የሰጠን ተግባርና ኃላፊነት በተግባርና ኃላፊነታችን ነው እንጂ መልስን ጠቅም የምንጠየቅ የምንችለው ከኛ ስትራቴጂካል በሆነ ጉዳዮች ላይ መስሪያ ቤት የእኛ መስሪያ ቤት የትራንስፖርት ማህበራት፣ እላይ ያሉት የሚሰበስብ ቅሬታቸውን፣ የሚቀበል የሚፈታ አዲስ አበባ ነው። እዚህ ያሉት የትራንስፖርት ማህበራት ተወካዮች ልክ እንደኛ ከመርከብ ላይ ጭነት እየጫኑ ወደ እንትን የሚል ኩራት በተለ ካለባቸው በትራንስፖርት ባለስልጣን ባስቀመጠው አካል ላይ ቅሬታ ካለባቸው እዚህ ያሉ የትራንስፖርት ማህበር ተወካዮች ለማህበራቸው አሳውቀው በትራንስፖርት ባለስልጣን How are they different? ምክትል ኃላፊው የመጓጓዣ ማኅበራት በተርሚናል ጠባቂዎች በተገቢው እየተገለገልን አይደለም ላሉት በማኅበራት የተነሳውን ቅሬታ አዲስ አበባ ካለው ከኢትዮጵያ የትራንስፖርት ባለሥልጣን ቢሮ ምላሽ ለማግኘት ሙከር አድርገን ነበር። ይህ ባለሥልጣን ቤቱ ኃላፊዎች ስለ ጉዳዩ መልስ ለመስጠት ፍቃደኛ አይደለንም ብለዋል። ሌላው በጅቡቲ ያሉት ኢትዮጵያን የስራና የመኖሪያ ፍቃድ በማግኘት ላይ ያላቸው ቅሬታ ነው። ጅቡቲና ኢትዮጵያ የቪዛ ስምምነት የተፈራረሙት የኃይለስላሴ ዘመን መሆኑ ይነገራል። ስለዚህ ስምምነት በድሬዳዋ ያለው የኢትዮጵያ ኢሚግሬሽንና ዜግነት ጉዳይ ቅርንጫፍ ቢሮ እንዲሁም አዲስ አበባ ካለው መስሪያ ቤት ምላሽ ለማግኘት ጠይቀን ነበር። ነገር ግን በጅቡቲ ያለው የኢትዮጵያ ኤምባሲን ጨምሮ የሁለቱ የኢሚግሬሽን ቢሮ ኃላፊዎች በተጠቀሰው ጉዳይ ላይ ምላሽ ለመስጠት ፈቃደኛ አልሆኑም። ነገር ግን ኢትዮጵያውያን ወደ ጅቡቲ ሲሄዱ ምን ማሟላት እንደሚገቧቸው፣ ጅቡቲያውያንም ወደ ኢትዮጵያ ሲመጡ ምን መስፈርት እንደሚጠየቁ በጅቡቲ ነዋሪ የሆኑ ዘመዶች ያሉት አንድ የድሬዳዋ ከተማ ነዋሪን ጠይቀ ነበር። እንደ ማንኛውም የውጭ ዜጋ ቪዛ ተደርጎላቸው ክትባታቸውን ይዘው መጥተው የጤና ሁኔታቸው ተመርምሮ ምናምን የሚመጡት እንደ ማንኛውም የውጭ ዜጋ ግን ፔመንቱ ነው የሌለው። ያቺ ብቻ ነች ለየት የምታደረገው ማለት ነው። ሲፈልጉ ቆይ ሶስት አመት ምናምን ቆይተው የሚሄዱበት ጊዜም አለ። ይህ የድሬዳዋ ነዋሪ ግን ዘመዶቹን ለመጠየቅ ወደ ጅቡቲ ሲሄድ ክፍያ እንደሚጠየቅ ያብራራል። አሁ የኢትዮጵያ ፓስፖርት ነው ያለኝ። የቪዛ ክፍያ እዚህ ኢሚግሬሽን ላይ ከፍላለሁ። ክትባት አለ። ማንኛውም ያው ወደ አንድ ሀገር ከአንድ ሀገር ወደ አንድ ሀገር ሲካሄድ የሚወሰደው ክትባት ማለት ነው። እኔ አሁን አብዛኛውን ጊዜ ሁለት ወር አንድ ወር አንዳንድ ጊዜ ሀያ ቀን ሰላሳ ቀን ወይ ሀያ አምስት ቀን ምናምን የምቆይበት ጊዜ ነው። ብዙ የጅቡቲ ቪዛ ሲከፈል በጣም ውድ ነበር። ሶስት ሺህ አምስት መቶ ብር ነበር ለሶስት ወር የሚመታለ አሁን ላይ ግን የሶስት ወር ስምንት መቶ ብር ምናምን ሆኗል፣ ተሻሽሏል። ኢትዮጵያ በኃይለ ሥላሴ ጊዜ የተፈረመ ሌላ የነጻ ቪዛ ስምምነት ከኬንያ ጋርም አላት። አድማጮቻችን ስለ ጉዳዩ ከኢትዮጵያ ኢሚግሬሽንና ዜግነት ጉዳይ መስሪያ ቤት ምላሽ እንዳገኘን እናቀርብላቸዋለን። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። አመሰግናለሁ ገልሞ ለዘገባው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ክቡራትና ክቡራን በ19ና በሃያ አምስት ሜትር ባንድ እንዲሁም በናይል ሳት ነው ስርጭታችንን እየተከታተላችሁ ያላችሁት። ተከታዩ የሙዚቃ ቃና ነው። አዘጋጅና አቅራቢው ደሳለኝ መኮንን ከነ ዝግጅቱ ነው ቀርቧል። I'm and to ሰላም ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀና አድማጮች እንደምን ሰነበታችሁ? እንደምን አመሻችሁ? ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ከጀኒፈር ሃድሰን አልበም ኤቲ ዚሮ ወርድ በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው። አር ኬሊ ነው አብሯት የተጫወተው። ምርጥ ምርጥ ዜማዎችን ይዤላችሁ ቀርብ ያለው የአሪያና ግራንዴ፣ የሌዲ ጋጋ፣ የክሪስ ብራውን፣ የጀኒፈር ሎፔዝ በዛሬው ፕሮግራም ላጫውታቸው ስቱዲዮ ይዤያቸው ከገባሁት ምርጥ ዜማዎች መካከል ጥቂቶቹ ናቸው። የተከበራቸው ሙዚቃ ቀረማጮች በቀጥታ ወደ ሙዚቃዎች ልውሰዳችሁና ቀጥለን የምናደምጠው ዜማ ብሬክ ፍሪ ይባላል። ድምፃዊ አሪያና ትራንዶይ የአሪያና ግራንዴን ብሬክ ፍሪ የተሰኘውን ዜማ ነበር ያደመጥ ነው። አሪያና ግራንዴ በአሁኑ ሰዓት ተደናቂ የሆኑ ከመጡ ወጣት ድምፃውያን መካከል አንዷ ነች። ከሙዚቃው በተጨማሪም በፊልም ትወናም ተደናቂነትን እያገኘች ነው። የአራት ዓመቷ ኤጂ አዜላ ልክ እንደ አሪያና ግራንዴ በቅርቡ ወደ ሙዚቃው ዓለም ብቅ ያለች ወጣት ነች። ተደናቂነትን ከማትረፏ የተነሳ በርካታ ድምፃውያን አዳዲስ የሚያወጧቸውን ነጠላ ዜማዎች አብራቸው እንድትጫወት ይጋብዟታል። ጀኒፈር ሎፔዝ ቡሪ ብላ ባወጣቸው ነጠላ ዜማዋ ላይ ኢጊ አጅባታለች። እነሆ ቦሬ የተሰኘው የጄነፈር ሎፔዝ ዜማ Let show you how to do it. Yeah. ነፈር ሎፐስ ከኤጌ አዜላ ጋር በመሆን የተጫወተችውን ቦሬ የተሰኘውን አዲስ የዳንስ ዜማ ነበር ያዳመጥነው። በርካታ የጀነፈር አድናቂዎቿ ዜማውን ከዳንሷ ጋር ወደውላታል። ከአድናቂዎቿ መካከል የቀድሞ ፍቅረኛዋ ፓፍዳዲ ይገኝበታል። እንደዚች ካለች ቆንጆ ሴት ጋር ፍቅረኛዋ የነበርኩ በመሆኔ እድለኛ እንደሆንኩኝ እቆጥረዋለሁ። እስካሁን ድረስ ከማደንቃቸው ሴቶች የበላይነቱን ይዛለች። በፍቅር አብረን በነበርንበት ጊዜ ጥሩ ጊዜ ያሳልፈናል። አሁን ደግሞ ቀንደኛ አድናቂዋ ነኝ ሲል Hello, keş te segniste levision program ga badaregao qalemelels ta samtual oh lady gaga ከታዋቂው የጃዝ ሙዚቀኛ ከቶኒ ቤኔት ጋር በመተባበር ኤኒቲንግ ጋዝ የተሰኘውን ዜማቸውን ላሰማችሁ። ኤኒቲንግ ጋዝ፣ ቶኒ ቤኔት እና ሌዲ ጋጋ Once knew better words, now only use for letter words, writing prose. Anything goes. The world has gone mad today, and good's bad today. And it's night nice today, and black's white today. And most guys today, that woman prize today, are just silly diggle-o. And though I'm not a great romancer, I know you're bound to answer when, when we, we propose. ኤኒቲንግ ጋውዝ ሌዲ ጋጋ ና ቶኒ ቤነት ሌዲ ጋጋ ና ቶኒ ቤነት፣ አንድ ቀን ምሽት በአንድ የሙዚቃ ዝግጅት ላይ ለመጀመሪያ ጊዜ ይገናኛሉ። ቶኒ ቤነት ለምን ከኔ ጋር አብረን የጃዝ አልበም አናወጣሃም ይላታል። ሌዲ ጋጋም ሳታቅማማ የቶኒ ቤነትን ጥያቄ በደስታ ትቀበላለች። ይኸው ቺክ ቱ ቺክ የተሰኘ ተወዳጅ አልበም ለማውጣት ችለዋል። የተከበራቸው የሙዚቃ አድማጮች እስቲ ከዚሁ አልበም ውስጥ በመቀጠል ዘ ሌዲ ኢን ዘ ትራምፕ የተሰኘውን ዜማቸውን እናድምጥ። Hungry for dinner at eight. I'm starving. She loves the theater, but she never comes late. I never bother with people that I hate. That's why this chick is a tramp. <laughs> she does it like crap games with barons and earls. Without care. Oh, I'm so broke. It's open I hate California. It's crowded and damned. That's why the lady is a, I'm a Sometimes I go to Coney Island. Oh, the beach is divine. And I love the Yankees. Cheetah's just fine. I follow Rogers and Hart. She sings. That isn't a fake. No fake. And I love to rowboat with you and your wife and Central Park. <laughs> she goes to the opera and stays wide awake. Yes, I do. That's why this lady is a tramp. She likes the green grass under her shoes. በሌዲ ኤ ትራምፕ የተሰኘውን የሌዲ ጋጋና የቶኒ ቤነትን ዜማ ነበር ያደመጥ ነው። ከሲሎ ግሪን ዜማዎች መካከል ፎርጌት ዩ የተሰኘውን ዜማውን እጋብዛችኋለሁ። የተሰኘውን የሲሎ ግሬንን ዜማ ነበር ያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዚሁ እያደመጣችሁት ባላችሁት ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። No, I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass. Hey 'Cause you know I'm all about that bass, about that bass, no, so no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. No. Hey. የተከበራቸሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ራሳችሁን ከኮሮና ቫይረስ ጠበቁ ሰላም ጤና ይስጥልኝ። በደህና እደሩ።